በኢትዮጵያ ደቡብ ክልል በጌዲኦ ዞን ባለፈው ዓመት መጀመሪያ ላይ በተፈጠረው ብሔር ተኮር ግጭት ከሀያ ስምንት ያላነሱ ሰዎች መገደላቸውን የሰብአዊ መብቶች ጉባኤ ልዩ መግለጫ አስታወቀ። በግጭቱ የአካል ጉዳት የደረሰባቸው ሰዎች ከአንድ መቶ በላይ ሲቆጠሩ በመቶ ሚሊዮኖች የሚገመት ንብረትም ወድሟል ብሏል። መለስካቸው አምሀ ዝርዝሩን ልኳል። ሰመጉ ባለፈው ሳምንት ይፋ ያደረገው መቶ አርባ ሶስተኛው ልዩ መግለጫው ያተኮረው በኢትዮጵያ ውስጥ ላለፉት ሁለት አስርት ዓመታት በላይ እየተስፋፋ መጥቷል የሚለው ብሔር ተኮር ጥቃትና ግጭት ነው። መግለጫው እንደ ርዕስ የያዘውም ይህ ብሔር ተኮር ጥቃትና ግጭት የማያዳግም የፖሊሲና የአፈጻጸም መፍትሄ እንዲሰጠው የሚያሳስብ ይመስላል። በተለይም ባለፈው ዓመት መጀመሪያ ላይ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዴኦ ዞን እንዲሁም በሐረሪ ብሔራዊ ክልል ተፈጽመዋል ባላቸው የብሔር ጥቃቶችና ግጭቶች መግለጫው አተኩረዋል። የልዩ መግለጫውን ዓላማ እንዲያብራሩልኝ የሰብአዊ መብቶች ጉባኤ ሊቀመንበርን አቶ ቁምላቸው ዳኘን በስልክ ጠይቄያቸው ነበረ። ስለ ድምፁ ጥራት አስቀድመን ይቅርታን ጠይቃለን። ብሔር ተኮር ግጭቶች እና ከብሔር ግጭቶች ጋር በተያያዘ በርካታ የሰበት ጥሰቶች መፈጸማቸውን ሪፖርት ሲያደርግ ቆይቷል። እርምጃ እንዲወሰድ ሲያሳስብም ቆይቷል። ሆኖም ግን ተገቢ እርምጃ በወቅቱ እየተወሰደ ባለመሆኑ እና በቂ እርምጃዎች እየተወሰዱ ባለመሆናቸው ከብሔር ግጭቶች እና ከብሔር ተኮር ግጭት ጋር በተያያዘ የሚፈጸሙ የሰላም ርቶች አመልካቸውን እየለበጡ ስለመጡ ብዙ ትኩረት አግኝተው ይህ ጉዳይ የሚተካከልበት ተቋማዊና ሕጋዊ የሆነ ስርዓት እንዲበጅለት በድጋ ማቅረብ ነው። መግለጫው እንዳተተው በደቡብ ክልል በጌዲኦ ዞን የተለያዩ ስፍራዎች ባለፈው ዓመት መጀመሪያ ከመስከረም 27 እስከ 28 2009 ዓ.ም በተፈጠረው ብሔር ተኮር ጥቃትና ግጭት ሳቢያ የ29 ሰዎች ሕይወት አልፏል። ዝርዝሩንም ከአንዳንድ የሟቾች ፎቶግራፎች ጭምር በሰንጠረዥ አስፍሯል። ከአንድ መቶ በላይ ሰዎች ቀላል የሚባል የአካል ጉዳት ደርሶባቸዋል። አሁንም በሰብአዊ መብቶች ጉባኤ መግለጫ መሠረት በዚህ ግጭት ሳቢያ በመቶ ሚሊዮኖች ብር የሚገመት ንብረት ወድሟል። ቪኦኤ ይህ መግለጫ ለምን እንደዘገየም የድርጅቱን ሊቀመንበር አቶ ቁምላቸው ዳኘን ጠይቋቸዋል። እርሳቸውም አንደኛውና ዋነኛው ችግር የሰመጉ የሰው ኃይል ውሱንነትና ደካማ የፋይናንስ አቅም ነው ብለዋል። በአዲሱ ህግ መሰረት ሰመጉ የገቢውን ዘጠና በመቶ ከሀገር ውስጥ እንዲያገኝ ግዴታ እንዳለበት አስታውሰው፣ ይህን ከኢትዮጵያውያን ሊያገኝ እንዳልቻለ በዚህም ምክንያት ዝቅተኛ አቅም እንዳለው ያብራራሉ። ሁለተኛው ደግሞ ሁለተኛው ምክንያት ደግሞ በተለይ በጌዲዮ

ህዝባችን አስፈላጊውን የማቴሪያልና የመረጃ ድጋፍ የምናገኝ ቢሆን ከዚህ በተፋጠነና በተቀላጠፈ ሁኔታ የሰላዊነት ቁጭ ምርባት በማድረግ ሪፖርቶችን በፍጥነት ይፋ የምናደርግበት ይኖራል። ስለዚህ በዚህ አጋጣሚ የኢትዮጵያ ሕዝብ ለዚህ ዓላማችን አስፈላጊውን ድጋፍ እንዲያደርግ ነው አሁንም ጥሪ ማቅረብ የሰመጉ አንድ መቶ አርባ ሦስተኛ ልዩ መግለጫ ሌላኛው ትኩረቱ ደግሞ በሐረሪ ክልል የተፈጸሙ ናቸው ባላቸው የሰብአዊ መብቶች ጥሰቶች ላይ ነው። ይኸው በሐረሪ ክልል የአፈረን ቀሎ የኦሮሞ ባህልና ታሪክ ማዕከል ለመገንባት የመሠረት ድንጋይ መጣልን ተከትሎ የተለያዩ የሰብአዊ መብት ጥሰት ድርጊቶች እንደተፈጸሙ መግለጫው ይዘረዝራል። የመሠረት ድንጋይ በማኖሩ ሥነ ሥርዓት ተገኝተው በነበሩ ሰዎች ላይ ድብደባና ሕገወጥ ስርዓት እንደተፈጸመባቸውም መግለጫው ይናገራል። በዚህ ረገድም የሰላሳ አንድ ተበዳዮችን ስም ዘርዝረዋል። በእነዚህ የኦሮሞ ማህበረሰብ ወጣቶች ላይ ድብደባና አስራት የፈጸሙ አካላት ለሕግ እንዲቀርቡም መግለጫው ያሳስባል። ለመሆኑ መንግሥት አጥፊዎችን ወደ ሕግ በማቅረብ ረገድ ያለው ምላሽ ምንድን ነው የሚል ጥያቄ ለድርጅቱ ሊቀመንበር አቅርቤላቸዋለሁ። በተለይ እንግዲህ በጌዲዮ አካባቢ በፈጸሙ ስራ ወጣቶችን በተመለከተ ሪፖርትም ላይ ምንደሚያመለክተው ከሌላው ጊዜ በተለየ መንግስት ተፈታሚዎቹን ለህግ ለማቅረብ የወሰዳቸው እርምጃዎች አሉ። ህዝብ ከዚህ በተጨማሪም ጉዳት የደረሰባቸው ነገሮችን እንደዚሁን ለማቋቋም የተወሰዱ እርምጃዎች አሉ። እነኚህ እርምጃዎች በእኛ በኩል ልዩ ር የሚበረታቱ ናቸው። ነገር ግን በሪፖርት ላይ የተመለከተው እነኚህ እርምጃዎች በቂ ናቸው ብለን አናምንም። ከዚህም አለፈ ደግሞ ዋናው ነገር ጉዳት ከደረሰ በኋላ ጉዳቱን ለማካካት ና ችን ለህግ ማቅረቡ እንዳለ ሆኖ

በተለይ ከዚህ ክልች ጋር በተያያዘ በዳግመን መመላክሰ ማለት የምንፈልገው ነገር እነዚህ ነገሮች ፖለቲካዊ መፍትሄ ብቻ እንደማይበቃ ባለፉት ዓመታት አይተነዋል። እነዚህ የብሄር ጉዳዮች የብሄር ግጭት ጉዳዮች ሁሉና ብሄር ተኮር ጥቃቶች ተቋማዊና ህጋዊ ስርዓት በጣም የተሟላ ስርዓት መዘርጋት ያስፈልጋል። ወቅታዊ እርምጃዎችን መውሰድ ያስፈልጋል። እና በዚህ ረገድ መንግስት አሁንም በመላከም ችላ ሳይ በዚህ ረገድ በቂ ስራዎችን ያከናውን ነው። ፍቅር ማቅረብ የምፈልገው የዛሬው ሰመጉ የቀድሞው ኢሰመጉ ከተመሠረተበት ከ1984 ዓ ም ጀምሮ 36 መደበኛ መግለጫዎችን 143 ልዩ መግለጫዎችንና አያሌ አስቸኳይ ጋዜጣዊ መግለጫዎችን በኢትዮጵያ ሰብአዊ መብቶች አያያዝ ችግሮች ላይ አውጥቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ